ኦሪት ዘዳግም ምዕራፍ አስራ አምስት በየሰባቱ ዓመት መጨረሻ የዕዳ ምሕረት ታደርጋለህ ለምሕረቱም የሚገባ ወግ ይህ ነው አበዳሪ ሁሉ ለባልንጀራው ያበደረውን ይተዋል የእግዚአብሔር ይቅርታ ታውጇል እና ያበደረውን ከባልንጀራው ወይም ከወንድሙ አይሻ ከእንግዳ ሁሉ ያበደርኸውን መፈለግ ትችላለህ በወንድምህ ላይ ያለውን ሁሉ ግን እጅህ ይተወዋል። አምላክህም እግዚአብሔር ትወርሳት ዘንድ ርስት አድርጎ በሰጠህ ምድር ላይ እግዚአብሔር በእውነት ይባርክሃልና አንተ የአምላክህን የእግዚአብሔርን ቃል ፈጽመህ ብትሰማ ታደርጋትም ዘንድ ዛሬ የማዝዝህን ይህችን ትእዛዝ ሁሉ ብትጠብቅ በመካከልህ ድሀ አይኖርም። አምላክህም እግዚአብሔር ተስፋ እንደ ሰጠህ ይባርክሃል። ለብዙ አሕዛብም ታበድራለህ አንተ ግን አትበደርም። ብዙ አሕዛብንም ትገዛለህ፣ አንተን ግን አይገዙህም። አምላክህ እግዚአብሔር በሰጠህ በአገርህ ደጅ ውስጥ ከሚኖሩ ከወንድሞችህ አንዱ ቢደኸይ ልብህን አታጽና፣ በድኻው ወንድምህ ላይ እጅህን አትጨብጥ። ነገር ግን እጅህን ለእርሱ ክፈት፣ የለመነህንም አስፈላጊውን ነገር አበድረው። ሰባተኛው ዓመት የዕዳ ምሕረት ዓመት ቀርቦአል ብለህ ክፉ አሳብ በልብህ እንዳታስብ ለድኻውም ወንድምህ አንዳች የማትሰጥ እንዳትሆን ዐይንህም በእርሱ ላይ ክፉ እንዳይሆን እርሱም ወደ እግዚአብሔር በአንተ ላይ እንዳይጮህ ኀጢአትም እንዳይሆንብህ ተጠንቀቅ። እጅህን በምትጥልበት ሁሉ አምላክህ እግዚአብሔር ስለዚህ በሥራ ሁሉ ይባርክሃልና ፈጽመህ ስጠው፣ በሰጠኸውም ጊዜ በልብህ አትጸጸት። ድሆች ከምድሪቱ ላይ አያልቁምና፣ ስለዚህ እኔ በአገርህ ውስጥ ላለው ድሃ ለተቸገረውም ወንድምህ እጅህን ትከፍታለህ ብዬ አዝዝሃለሁ። አንተም ወንድምህን ዕብራዊውን ወይም ዕብራዊቱን ብትገዛ ስድስት ዓመት ያገልግሉህ፣ በሰባተኛውም ዓመት ከአንተ ዘንድ አርነት አውጣው። ከአንተም ዘንድ አርነት ባወጣሁ ጊዜ ባዶውን አትስደደው። ነገር ግን ከመንጋህ ከአውድማህም ከወይንህም መጥመቂያ ትለግስለታለህ፣ አምላክህ እግዚአብሔር እንደ ባረከህ መጠን ትሰጠዋለህ። አንተም ከግብፅ ምድር ባሪያ እንደ ነበርህ አምላክህም እግዚአብሔር እንዳዳነህ አስብ። ስለዚህ እኔ ዛሬ ይህን ነገር አዝሃለሁ። እርሱ ግን አንተና ቤትህን ስለ ወደደ ከአንተም ጋር መልካም ስለሆነለት ልወጣ አልወድም ቢል አንተ ወስፌ ወስደህ በቤትህ በር ላይ ጆሮውን ትበሳዋለህ ለዘላለምም ባሪያ ይሆንልሃል በሴት ባሪያህ ደግሞ እንዲሁ ታደርጋለህ እርሱንም አርነት ባወጣኸው ጊዜ የምንደኝነቱን ሥራ ሁለት ዕጥፍ አድርጎ ስድስት ዓመት አገልግሎሃልና አይክበድህ አምላክህም እግዚአብሔር በምትሠራው ሁሉ ይባርክሃል ላምህና በግህ የወለዱትን ተባት የሆነውን በኵራት ለአምላክህ ለእግዚአብሔር ትቀድሳለህ። በበሬህ በኵራት አትሥራበት፣ የበግህንም በኵራት አትሸልት። አምላክህ እግዚአብሔር በመረጠው ስፍራ አንተና ቤተሰብህ በየዓመቱ በአምላክህ በእግዚአብሔር ፊት ብሉአቸው። ነውረኛ ወይም አንካሳ ወይም ዕውር ቢሆን ወይም አንዳች ክፉ ነውር ቢኖረው ለአምላክህ ለእግዚአብሔር አትሠዋው በአገርህ ደጅ ውስጥ ትበላዋለህ። ንጹሕ ሰው፣ ንጹሕም ያልሆነ ሚዳቋና ዋላ እንደሚበሉ ይበሉታል። ነገር ግን ደሙን እንደ ውኃ በምድር ላይ አፍስሰው እንጂ አትብላው።